The voice of America. <slaps> the OA. Yuh, <laughs> በ1922 ና 25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 1 2008 ዓ ምት ዝግጅታችን ጀምረ። ጤና ይስጥልን፣ እንደምን አመሻችሁ። ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደ ነን። Now of course saving lives means rescuing these poor people, but it also means smashing the gangs ህይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረ በላ አዘዋዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ናቸው። ይህንን ያሉት አውሮፓ ውስጥ ስለሚሰፍሩ ስደተኞች ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባለን። ለአርእስተ ዜናው አሉላ ረሃብን ለመቀነስ በዓለም ዙሪያ የተደረጉ ጥረቶች መሻሻል ቢያሳዩም ከ117 አገሮች በ52ቱ አሁንም ችግር እንዳለ ተመለከተ። ኡጋንዳ በደቡብ ሱዳን የእርስ በርስ ጦርነት ከፕሬዝዳንት ሳልቫ ኪር ኃይሎች ጎን የተሰለፉት ወታደሮቿን የምታስወጣ መሆኗን አስታወቀች። ከትላንት በስቲያ ቅዳሜ በአንካራ የደረሰውና ዘጠና ሰባት ሰዎች የተገደሉበትን የአጥፍቶ ጠፊ ቦምብ ጥቃት ፈጻሚዎች ለማወቅ መርማሪዎች የያዙት ጥረት በቀጠለበት በአሁኑ ወቅት ዋናው ተጠርጣሪ እስላማዊ ጽንፈኛ ቡድን አይስል መሆኑን የቱርኩ ጠቅላይ ሚኒስትር አስታወቁ፣ የሚሉት ይገኙበታል። አሁን ዋና ዋና የዓለም ዜና እናሰማችሁ። ረሃብን ለመቀነስ በዓለም ዙሪያ የተደረጉ ጥረቶች መሻሻል ቢያሳዩም ከ117 አገሮች በ52ቱ አሁንም ችግሩ እንዳለን የተገለጠው ዓለም አቀፉ የምግብ ፖሊሲ ጥናት ማዕከል ዛሬ ይፋ ባደረገው ሪፖርት መሠረት ማዕከላዊ አፍሪካ ሪፐብሊክ፣ ቻድ እና ዛምቢያ ዘንድሮም ከፍተኛ ረሃብ ይታይባቸዋል። ማዕከሉ ያወጣው ጋዜጣዊ መግለጫ ደርሶናል። ሰለሞን ክፍሌ ያቀርበዋል። ሪፖርቱ እንዳቀረበው ለከፋ ረሃብ መፈጠር ዋና ምክንያቶች ግጭቶች ናቸው። የዓለም አቀፉን መመዘኛ ከፍተኛና አሳሳቢ አሃዝ ያገኙት አገሮችም ወይ አሁንም ግጭቶች ያሉባቸው አሊያም በቅርቡ ከጦርነት የተላቀቁ ናቸው። በተጻራሪው በአንጎላ በኢትዮጵያና በሩዋንዳ በ1990ዎቹና በ2000ዎቹ ዓመታት የእርስ በርስ ጦርነቶች ካበቁ በኋላ የረሃቡ መጠን በእጅጉ ቀንሷል። ከ2000 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ወዲህ በታዳጊ ሀገሮች የረሃቡ መጠን በ27 ከመቶ መውረዱን ሪፖርቱ ያመለክታል። አሁንም ከ2000 ዓመተ ምህረት ወዲህ 17 ሀገሮች ረሃብን በግማሽ መቀነሳቸውን ሪፖርቱ ያሳያል። ይህን ካደረጉ ሀገሮች መካከልም አዘርቤጃን፣ ብራዚል፣ ክሮዌሺያ ሞንጎሊያ፣ ፔሩና ቬኔዙዌላ ይገኙባቸዋል ብሏል። እጅግ ድሃ በሚባሉ ሀገሮች ግን መረጃዎች ባለመገኘታቸው በዚህ ሪፖርት ውስጥ አልተካተቱም። በመሆኑም በዓለም ደረጃ የረሃቡ መጠን በዚህ ሪፖርት ከተመለከተው የባሰ ሊሆን እንደሚችል ተገምቷል። በዓለማችን ከዘጠኝ ሰዎች አንዱና ከጠቅላላ ሕፃናት ሩቡ የተመጣጠነ ምግብ ማግኘት አለመቻላቸው በመቀጠሉ ችግሩም የዚያኑ ያህል ከፍቶ ይገኛል ያም ሆኖ ደግሞ ባለፉት 50 ዓመታት የተገኙ ስኬቶች እጅግ አበረታች መሆናቸው ይታያል። ቀድሞ ከአንድ ሚሊዮን በላይ ሰዎችን እንደ ቅጠል ያረግፍ የነበረው ረሃብ ዛሬ ሙሉ በሙሉ ከምድራችን መጥፋቱን ሪፖርቱ አጉልቶ አሳይቷል። እንደ አውሮፓውያን ዘመን አቆጣጠር በ1870 እና በ2014 ዓ ም መካከል 106 ጊዜ ረሃብ መከሰቱን፣ በእያንዳንዱ ጊዜም መቶ ሺህና ከዚያም በላይ ሰዎች መሞታቸው ተዘርዝሯል። በመጨረሻም ሰላም ከሌለ እንደ አውሮፓውያን ዘመን አቆጣጠር በ2030 ረሃብና ድህነትን ለማጥፋት የተወጠነው ትልም ፈጽሞ ሊሳካ እንደማይችል ይኸው ዓለም አቀፉ የምግብ ፖሊሲ ጥናት ማዕከል ዛሬ ይፋ ያደረገው ሪፖርት አስገንዝቧል። በደቡብ ሱዳኑ የእርስ በርስ ጦርነት ከፕሬዚደንት ሳልቫኪር ኃይሎች ጎን የተሰለፉትን ወታደሮቿን እንደምታስወጣ ዩጋንዳ አስታወቀች። ቁጥሩ ሁለት ሺህ የሚጠጋውን ሰራዊቷን ከደቡብ ሱዳን የማውጣቱን እርምጃ ዛሬ መጀመሯን የዩጋንዳ ጦር ሰራዊት ሲያስታውቅ የዩጋንዳ ጦር ኃይሎች ዋና አዛዥ ጀኔራል ካቱምባ ዋማላ በበኩላቸው ካምፓላ ላይ በሰጡት ቃል በመጪው ኅዳር መጀመሪያ ሳምንት ጦራቸው ተጠናቆ እንደሚወጣ ተናግረዋል። በሳልቫኪር ደጋፊዎችና በቀድሞ ምክትላቸው ሪያክ ማቻር ደጋፊዎች መካከል ግጭት በተቀሰቀሰበት በአውሮፓ የዘመን አቆጣጠር በ2013 ዓ.ም መጨረሻ ለፕሬዚደንቱ ኃይሎች ድጋፍ ለመስጠት ሰራዊቷን ያሰማራችው ዩጋንዳ የአሁኑ ውሳኔ ላይ የደረሰችው ባለፈው ነሐሴ በሁለቱ ተፋላሚ ወገኖች መካከል የተደረሰውን ስምምነት ተከትሎ ነው። ለ21 ወራት በዘለቀው የደቡብ ሱዳኑ የእርስ በርስ መቆራቆስ በብዙ ሺህ የሚቆጠሩ ሰዎች ሕይወት ሲጠፋ ከሁለት ሚ በላይ ሰው ከየቀየው መፈናቀሉ ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከትላንት በስቲያ ቅዳሜ በአንካራ የደረሰውንና ዘጠና ሰባት ሰዎች የተገደሉበትን የአጥፍቶ ጠፊ ቦምብ ጥቃት ፈጻሚዎች ለማወቅ መርማሪዎች የያዙት ጥረት በቀጠለበት በአሁኑ ወቅት ዋናው ተጠርጣሪ እስላማዊ ጽንፈኛ ቡድን አይሲል ነው ሲሉ የቱርኩ ጠቅላይ ሚኒስትር አህመድ ዳውቶግሉ አመለከቱ። ጠቅላይ ሚኒስትሩ በዛሬው ዕለት በሰጡት አስተያየት የምርመራ ባለስልጣናቱ ከአጥፍቶ ጠፊዎች የአንዱን ማንነት ለማረጋገጥ መቃረባቸውንና የምርመራ ውጤቶቹ ወደሚጠቁሙት አንድ ቡድን ነው ሲሉም፣ አጥፍቶ ጠፊዎቹ እንደምን ከዚያ ጥቃቱን ካደረሱበት ስፍራ መግባት እንደቻሉ ግን ተረጋግጧል ብለዋል። በመጪዎቹ አስር ቀናት በሚካሄደው የአገሪቱ የፓርላማ አባላት ምርጫ ላይ ተጽዕኖ ለማሳደር የተጠነጠነ ነው ሲሉ የጥቃቱን አላማ የገለጡት ጠቅላይ ሚኒስትሩ ይሁን እንጂ ምርጫው በተያዘለት ጊዜ ሰሌዳ ይከናወናል ብለዋል። የቱርክ ጋዜጦች የምርመራ ባለስልጣናት የተጠርጣሪ አጥፍቶ ጠፊዎቹን ከአስራ ስድስት የእስላማዊ ጽንፈኛ ቡድን አይሲል ተዋጊዎች ናቸው ተብሎ ከሚታመኑ ሰዎች ቤተሰብ የተወሰዱ የማንነት መለያ የደም ናሙናዎች ጋር ማነጻጽራቸውን የሚጠቁሙ ዘገባዎች ይዘወጥተዋል። ሰላማዊ ሰልፈኞችን ኢላማ ላደረገው የአጥፍቶ ጠፊ ቦምብ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። በዚያች ሀገር ታሪክ ባደረሰው ጉዳት ግዝፈት በተነገረለት ግዙፍነቱ በተነገረለት በዚህ ጥቃት ሌሎች ከአንድ መቶ ስልሳ በላይ ሰዎች መቁሰላቸውም ተዘግበዋል። የናይጄሪያው የሁከት ቡድን የቦኮ ሐራም ታጣቂዎች እጅ እንዲሰጡ የሀገሪቱ ጦር ጥሪ አሳለፈ። የጦር ሠራዊቱ ቃል አቀባይ ኮሎኔል ሳኒ ኩካሼካ ኡስማን በሰጡት ቃል የቦኮ ሐራም መደበቂያዎቹን ሁሉ የሚያውቁ መሆኑንና ታጣቂዎቹ መከበባቸውን ተናግረዋል። ጦሩ ማስጠንቀቂያውን ያወጣው ዛሬ የሁከቱ ቡድን ሰሜናዊ ካሜሩን ውስጥ አድርሶታል ተብሎ በተጠረጠረ የአጥፍቶ ጠፊ ጥቃት ዘጠኝ ሰው ከተገደለና ሌሎች ሀያ ሰዎች ከቆሰሉ በኋላ ነው። የታጣቂዎቹ አቅም በናይጄሪያ ጦር እጅግ መዳከሙን የተናገሩት ኮሎኔል ኡስማን ይሁን እንጂ ቡድኑ ያለ ለማስመሰል ተመሳሳይ የአጥፍቶ ጠፊ ጥቃቶችን እንደ ዘዴ መያዙን ጠቁመዋል። ሩሲያ በሶሪያ የምታካሄደውንና በእስላማዊ ጽንፈኛ ቡድን አይሲል አሊያም የተባበሩት መንግስታት ድርጅት በዓለም አቀፍ አሸባሪነት በፈረጃቸው ሌሎች ቡድኖች ላይ በዋናነት ያልተነጣጠረ መሆኑ የሚነገርለትን የአየር ድብደባዋን በአስቸኳይ እንድታቆም ሲል የአውሮፓውያን ምክር ቤት ጥሪ አቅርበዋል። የአውሮፓውያን ምክር ቤት ሩሲያ ጽንፈኝነትን በማያራምዱ የባሽር አላሳድ መንግስት ተቃዋሚ ወገኖች ላይ ከቅርብ ጊዜ ወዲህ በማካሄድ ላይ የምትገኘው ይህ ወታደራዊ ጥቃት በእጅጉ አሳስቦኛል ሲል ባስታወቅበት በዚህ መግለጫው ሞስኮ ወታደራዊ ዘመቻዋን በአስቸኳይ ማቆም አለባት ነው ያለው። የሩሲያ መከላከያ ሚኒስቴር በበኩሉ የጦር አውሮፕላኖቹ ባለፉት 24 ሰዓታት ውስጥ ብቻ 53 ኢላማዎችን መትተዋል ሲል በ በኢድሊብ የሚገኝ የአይሴል የማሰልጠኛ ካምፕና በላታኪያ ከምድር በታች የተገነቡ የጽንፈኛ ቡድን የጦር ተቋማት የተደበደቡበትን ያሳያል ያለውን የቪዲዮ ምስል በኢንተርኔት አውጥቷል። ሞስኮ ከሶሪያ መንግስት ኃይሎች ጋር የተቀነባበረው አወዛጋቢ ወታደራዊ ዘመቻዋ ሁለተኛ ሳምንቱን እያገባደደ ባለበት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከትላንት በስቲያ ቅዳሜ በሰጡት ቃል አንዳች ሁነኛ የፖለቲካ ድርድር ማካሄድ የሚያስችል ሁኔታ ለመፍጠር ባሉት የባሽር አላሳድን መንግስት ማጠናከር የሚደግፉ መሆናቸውን ተናግረዋል። በቴህራን እስር ላይ የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሬዛኒያን ስለላን ጨምሮ በተወነጀለባቸው ክሶች ጥፋተኛ ሆኖ ተገኝቷል ሲል የኢራን ቴሌቪዥን ጣቢያ ዘገበም የፍርድ ቤቱን ቃል አቀባይ ጎላም ሁሴኒ ኤጄሂን ዋቢ አድርጎ የዘገበው የቴሌቪዥን ጣቢያው ዜና ተከሳሹና ጠበቆቹ በሀያ ቀናት ውስጥ ይግባኝ ማለት እንደሚችሉ ከመጥቀስ በስተቀር የውሳኔውን ምንነት አስመልክቶ የሰጠው ዝርዝር የለም። ዜናውን ተከትሎ ጄሰንን ለማስፈታት ከፍተኛ ጥረት ሲያደርግ የቆየው የጋዜጠኛው ወንድም አሊ ሬዛንያን በሰጠው አስተያየት ውሳኔው በአስከፊው የኢራን የሕግ አሰራር የታየ ሌላ የጭካኔ እርምጃ ነው ብሎታል። አልያክሎም ስለ ብይኑ ማብራሪያ ለመጠየቅ ዛሬ ወደ ቴህራኑ ፍርድ ቤት የሄዱት እናታችን፣ የጀሰን ባለቤትና የሕግ ጠበቃው አስተርጓሚ የለም በሚል ከንቱ ሰበብ አንዳችም መረጃ ለማግኘት እድል ሳይሰጣቸው ለመመለስ ተገደዋል። በዚህም የተነሳ የጄሰን ንጣ በተመለከተ የምናውቀው ነገር የለም ሲል አማሯል። የዋሽንግተን ፖስት ዋና አዘጋጅ ማርቲን ባሮን ፍርዱን አስከፊና ኢፍትሐዊ ብሎታል። በደቡብ አፍጋኒስታን ሞተር ሳይክል ጋላቢ አንጋቾች ለተባበሩት መንግስታት የእርዳታ ፕሮግራም የሚሰሩ አንድ ሐኪም ተኩሰው ገደሉ። በካንዳሃራዋ የቱፓካይ ኦልፋት ለደረሰው ለዚህ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የፕሪንስተን ዩኒቨርሲቲው ፕሮፌሰር አንገስ ዴተን የ2015 በምጣኔ ሀብት ዘርፍ የሚሰጠው የስዊድኑ የሳይንስ ሮያል አካዳሚ የኖቤል ተሸላሚ ሆኑ። ፕሮፌሰሩ የኖቤል ሽልማቱን ያገኙት በግለሰቦች ምርጫና ውጤቶች ላይ ባካሄዱት ጥናት መሆኑ ተመልክተዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ ይኸው ነበር። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 1 2008 ዓ.ም ምሽት ፕሮግራም ነው። እዚህ «ሰብአዊ ክብር ለአእምሮ ሕሙማን ነው።» ዶክተር መስፍን አርአያ ናቸው። የአእምሮ ጤና አማካሪ ሐኪምና መምህር ናቸው። ከትናንት በስቲያ በዓለም ዙሪያ ታስቦ የዋለውን የአእምሮ ጤና ቀን ምክንያት በማድረግ ከሰጡን ቃል የተቀነጨበ ነው ያደመጣችሁት። አድማጮች በጤና ዝግጅት ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአውሮፓ ሕብረት ሀያ ስምንት አባሎች ወደ አንድ መቶ ስልሳ ሺህ የሚጠጉ ስደተኞችን ወደ ሌሎች አባል አገሮች ለማስፈር ተስማሙ። በሚቀጥሉት ሁለት ዓመታት ከግሪክና ጣሊያን የስደተኞችና የፍልሰተኞች ማቆሚያ ስፍራ ወደ ሌሎች የአውሮፓ አገሮች የሚሰፍሩ ጉዳያቸው ተቀባይነት ያገኘ የፖለቲካ ጥገኝነት ጥያቄዎችና ስደተኞች ይሆናሉ። ባለፈው አርብ 19 ኤርትራውያን አምስት መቶ ሴቶችን ጨምሮ ከሮም ወደ ስዊድን አገር መግባታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታውቀዋል። ሳሌም ሰለሞን ዝርዝሩን ይዛለች። በሜዲትራኒያን ባህር ዳርቻ የሚገኙ የአውሮፓ ሀገሮች በተለይ ጣሊያንና ግሪክ ከሁለተኛው የዓለም ጦርነት ወዲህ በርካታ ሰዎች የሚፈልሱበትና የሚፈናቀሉበትን የዓለም አቀፍ ቀውስ ቀዳሚ ተቀባይ ሀገሮች ሆነዋል። ከነዚህ የባህር ዳርቻ ሀገሮች ፍልሰተኞችና ስደተኞች ወደ ሌሎች ሀገሮች እንዲሰፍሩ የአውሮፓ ህብረት አባል ሀገሮችም ጉዳዩን በጋራ ኃላፊነት እንዲወጡት ተግባራዊ ጥረት ጀምረዋል። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር የደቡብ አውሮፓ ቃል አቀባይ ካርላታ ሳሚ ስደተኞችና ፍልሰተኞቹን የማስፈር እቅድ በቅርብ ወራት ስምምነት ያገኘ እንደሆነ ገልጸዋል። ሴቨሮል ሜምበር ስቴትስ አግሪድ በርካታ አባል አገሮች የተወሰኑ ስደተኞችን ተቀብለው ለማስፈር ተስማምተዋል። ሰፈራው የሜዲትራኒያን ባህርን አቋርጠው ወደ ጣሊያንና ግሪክ የሚገቡትን ስደተኞች ይመለከታል። የተወሰነው አንድ መቶ ስልሳ ሺህ ስደተኞችን ለማስፈር ነው። ሆኖም ቁጥሩ አባይን በጭልፋ አይነት ችግሩን የማይቀርፍ ነው። ግሪክና ጣሊያን እንዲሁም ሌሎች የስደተኞችና ፍልሰተኞች ቀዳሚ መዳረሻ የአውሮፓ ሀገሮች የህብረቱ አባላት እንዲያግዟቸው ጥሪ ሲያሳልፉ ቆይተዋል። ሆኖም የተቀናጀ የስደተኞችና ፍልሰተኞች አቀባበል ስልት እንዲሁም ስምምነት ስላልነበረ አፈጻጸሙ ተጓቶ ሰንብቷል። ባለፈው ሚያዝያ ወር የአውሮፓ ህብረት አገሮች አስቸኳይ ጉባኤ ጠርተው የስደትና ፍልሰትን ጉዳይ በሃያ ስምንቱ አባላት አገሮች መሪዎች ውይይነት ተደርጎበት ባለ አስር ነጥብ የስምምነት ሰነድ ቀርቦ ነበር። ከእነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅም ማጠናከር ሲሆን ትሪተንና ፖሲዶን የሚባሉት በሜዲትራኒያን ባህር ሰዎችን ፈልጎ የማዳን መርሃ ግብሮች ለሚቀጥሉት ሁለት ዓመታት ባጀታቸው በእጥፍ እንዲያድግ ተወስኗል። ሌላኛ ጉዳይ የሕገወጥ የሰው አዘዋዋሪዎችን ንብረቶች በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል ነው። የብሪጣንያ ጠቅላይ ሚኒስትር ዴቪድ ካሜሮን ሕይወትን ማዳን ላይ አትኩሮ ይገባዋል ብለው ተናግረው ነበር። ከዚህ በፊት ሕይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዘዋዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው። ጠቅላይ ሚኒስትር ዴቪድ ካሜሩን በወቅቱ ኤች ኤም ኤስ ቡልዋርክ የተባለች የብሪጣንያ የጦር መርከብ በሜዲትራኒያን ባህር ላይ እንደሚያሰማሩ ተናግሮ ነበር። ሁለት ሄሊኮፕተሮች፣ 6ሰባት መኪኖች፣ ሶስት አውቶማቲክ መሳሪያዎች ና ከ አራት መቶ በላይ ወታደሮች የመጫን አቅም አላት ኤች ኤም ስ ቡልዋርክ አርብ እለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በብሪጣንያ የቀረበውን ረቂቅ ውሳኔ አጽድጓል በዚህም መሰረት የአውሮፓ የባህር ኃይል የህገ ወጥ አዘዋዋሪ ጀልቦችና መርከቦች ላይ ወታደራዊ እርምጃ እንዲወስዱ ስልጣን ሰጥቷል መርከቦችን በአለም አቀፍ የውሃ ክልሎች መያዝ መፈተሽና አስፈላጊ ሆኖ ሲገኝ ማስወገድ ያካትታል። ሆኖም በሊቢያ የባህር ክልል እንዲሁም የባህር ዳርቻዎች የሚገኙ ጀልባዎችን ለማውደም በብሪጣንያና በአውሮፓ ህብረት የቀረበው ሀሳብ የመንግስታቱ ድርጅት አላጸደቀውም። የአውሮፓ ህብረት በአለም አቀፍ የባህር ክልሎች የሚንቀሳቀሱ ህገወጥ አዘዋዋሪ ጀልባዎችን የሚቆጣጠር የባህር ኃይል አሰማርቷል። የአውሮፓ ህብረት ባለፈው ሮብ ዘመቻ ሶፊያ የተባለ ሶስት የአፈጻጸም እቅድ ያለው ወታደራዊ ትብብር ለማድረግ ከሊቢያ ጋር ተስማምቷል። አላማውም ህይወትን ማዳን፣ ህገወጥ የሰዎች ዝውውርና የወረበሎችን ስራ ማስቆም ነው። ከተሰኔ ኤርትራ ተሰደው ወደ አውሮፓ የገባ መሆኑን የገለጸው የ20 ዓመት ወጣት በጣሊያን ለአሜሪካ ድምፅ ሬዲዮ ዘጋቢዎች የተሰደደበትን ምክንያት ሲያስረዳ የኤርትራ መንግስት በአሁኑ ወቅት ወጣቶቹን በመጨቆን በውትድርና ስለሚያሰልፍ ከሀገሩ ለመውጣት መወሰኑን ገልጿል። አብ ኤርትራ ከምትብሎ ኩሉ ነገር ለይቲ ለይቲ መጽኡ ክሻ ለ ወሰደኒ ኢኻ ትብል። ኤርትራ ውስጥ በጣም ከባድ ነው። በፖሊስ እንዳትያዝ ትፈራለህ። ትምህርት የለም። አስራ አንደኛ ክፍል የምትማረውም ሳዋ ነው። እዚህ ቦታ ምግብ በቀን አንድ ዳቦ ነው የሚሰጥህ። እነዚህና ሌሎች የሀገሪቱና የመንግስቱ ሁኔታዎች ወደ ስደት እንድታመራ ይገፈዋል። ከሀገር ወጥተህም የሚያጋጥምህ ግፍና አሰቃቂ ሁኔታዎች ብዙ ናቸው። ያለፍኩትን ሁሉ በቃላት ለመግለጽ ያቅተኛል። ከሞት ነው የተረፍ ነው። መጀመርታ ብሱዳን ጌር መጽ ብሱዳን ጌር መጽ ከልሁ መጀመርታ ደቡብ ስግረ ደቡብ ተባሂለ መጀመሪያ የመጣሁት በሱዳን በኩል ነው። ሱዳን ከገባን በኋላ ደላሎች በስልክ እናገኛቸዋለን። እነርሱም አንድ ካምፕ ውስጥ ይሰበስቡንና በመኪና ጭነው ወደ ሱዳን ድንበር ይወስዱናል። ከሱዳን ድንበር የሊቢያ ደላሎች ይቀበሉናል። ቀጥለን ኢዝላቢያ ወደ ተባለ የሊቢያ ከተማ እንደርሳለን። መንገዱ ምድረ በዳ ነው። ውሃ ጥም አለ፣ የምግብ ችግር አለ፣ የሴቶች መደፈር አለ። ብዙ ብዙ ነገር አለ፣ ብዙ ግፍ እኔ በመጣሁበት ጊዜ ለእያንዳንዳችን 1600 ዶላር ነው የከፈል ነው። ይህ እስከ ሊቢያ ድረስ ለመድረስ ብቻ ነው። ይህ ጉዞ ከአራት ቀናት እስከ ሳምንት ጊዜ ይወስዳል። ከኤርትራ ወደ ሱዳን ደግሞ ሌላ 1500 ዶላር ትከፍላለህ። መጠለፍም በተመለከተ ከፈለጉ ያስጠልፈዋል፣ ካልሆነም ወደ ሌሎች ደላሎች ይሸጡህና ሁለተኛ ጊዜ ትከፍላለህ ማለት ነው። ባለፈው አስር ወራት ብቻ 3092 ሰዎች ለህይወት አደገኛ በሆነው የጀልባ ጉዞ በሜዲትራኒያን ባህር ላይ ሰምጠው ሞተዋል። ከግማሽ ሚሊዮን በላይ የሚሆኑ ደግሞ ወደ አውሮፓ ለመሻገር በቅተዋል። የሚበዙት በግሪክና በጣሊያን ሰፍረው እንደሚገኙ የዓለም አቀፍ የፍልሰተኞች ድርጅት አይኦኤም ገልጿል። ባለፈው አርብ የጸጥታው ጥበቃ ምክር ቤት በስደተኞችና ፍልሰተኞች ጉዳይ ላይ ያሳለፈው ውሳኔ ላይ ቬኔዙዌላ ተዓቁቧዋን ስትገልጽ ሌሎቹ 14 አባላት በሙሉ ድምፅ አጽድቀውታል። አድማጮች፣ ቀደም ሲል በመግቢያው ስናስተዋውቅ የ19 ኤርትራውያን አምስት መቶ የሚለው አምስት ሴቶችን ጨምሮ በሚል ይታረም ከይቅርታ ጋር። ከአሜሪካ ድምፅ ራዲዮ የሚከታተለውን ስርጭታችንን ያደምጣችሁት የሰማችሁትም የዕለቱን አብሬስ ነበር። አሁን የትንታኔው መጽሔት ይቀጥላል። የጃከብ ዙማ መንግሥት ከዓለም አቀፉ የወንጀል ፍርድ ቤት አይሲሲ አባልነት መውጣት አለበት ሲል የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ወይም በእንግሊዝኛ ስሙ ምሕፃር ኤኤንሲ ተናግሯል። የአሜሪካ ድምፁ ዘጋቢ ጀምስ በቲ የፓርቲውን ማዕከላዊ ኮሚቴ አባልና የውጭ ግንኙነት ኃላፊ ኤድና ሞላውን ሞላዊን በጉዳዩ ላይ አነጋግሮ ያጠናቀረው ዘገባ አለ። ዝግጅቱ እየተጠናቀረ ነው፣ እየተዘጋጀ ነው። በዝግጅት ክፍላችን እንዳለቀ ይዘንላችሁን እንመለሳለን። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላቸው መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ131 ኪሎ ሄርትዝ መካከለኛ ሞገድ የምናስተላልፋችሁ ስርጭት እንድታደምጠው ክብራትና እና ክብራን እንጋብዛለን። በኢንተርኔት amharic.voanews.com ላይ እንገኛለን፣ ዌብሳይታችን ነው። በፌስቡክ እና ትዊተር voa amharic ብላችሁ ተከተሉን ተና ይነጋገሩ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሰዓት ላይ የምንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ተከታተሉን። በስቱዲዮ ቴክኒሻኑ ራብ ማክሊንድ፣ ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው እንዲሁም አስተናጋጆቻችሁ ሰሎሞን አባት እና አሉላ ከበደንን። አሁን ከስልክ አስተያየቶቻችሁ ጥቂቱን ወደምንሰማበት እንሸጋገር። ሀይ ቪኦኤ አማርኛ ክፍል አዘጋጆች፣ እንደምናላችሁላችሁም ሁላችሁም። ሁልጊዜ መልእክት የምታስተላልፍ በፍጹም አታስተላልፉልኝም። አንዳንድ ሰዎች ግን ሁልጊዜ ድምጻቸውን ሲሰማ እናያለን ወይም እንሰማለን። ለማንኛውም አሁን ተስፋ ሳልቆርጥ እኔ የሰላሳ ዓመት ተከታያችሁ ነኝ። ምንም ሳልሰማችሁ ዜናችሁ ምንም አላድርም። የሰላሳ ዓመት አገር ቤት እያለሁ ማለት ነው። አሁን መልእክት ይህን ለማስተላለፍ የፈለግኩት ኢንጂነር ይልቃል ሁልጊዜ ስትጠይቋቸው በጣም ከሕፃን የማይሻል የስድብ ጋጋታ ወይም ደግሞ የስድብ ቁዓት በአእምሯቸው አስፍረው ሁልጊዜ አሁን ሰሞኑን የተጠየቁ ጥያቄ ማንን ሊሾሙ ፈለጉ? ታዲያ የኢትዮጵያ መንግስት ማንን ሊሾም ፈልገው ነው ለመሾም ፈልገው ነው ወይስ እንዴት እንደሆነ በምንም አልገባኝም። መንግስት የመሰለውን የራሱ የሆነ መርጦ ይሆነኛል ለአገሪቱ ይመሩልኛል ብሎ የመረጣቸውን አስተላልፈዋል፣ ወይም ደግሞ ይሆንኛል ብሎ በሚኒስቴር ደረጃ ወይም በካቢኔ ደረጃ አስቀምጧቸዋል። ስለዚህ ሳቸው ማንን እንዲመረጥ እንደፈለጉ እኔ ግራ ገብቶኛል። ሁልጊዜ ሁልጊዜ ስሰማቸው ከመሳደብ በስተቀር መታሰር ጀግንነት መሰዳቸው እንዲህ አሁን በዚህ በሀያኛው መቶ ክፍለ ዘመን በሀያ አንደኛው መቶ ክፍለ ዘመን መታሰር ጀግንነት አይመስለኝም። ሁልጊዜ መንግስትን መሳደብ ደግሞ ጨዋነትን አያመላክትም። ሰላም ቪኦኤዎች ከአዲስ አበባ የተዘገበው ዘገባ እንደሚያሳየው የተቃዋሚ የፖለቲካ ፓርቲዎች መንግስት በጠራው በሁለተኛው የእድገትና የብልጽግና እቅድ ውይይት ላይ እንደማይሳተፉ አሳውቀዋል፣ የሚል ነገር ነው የተቀመጠውና፣ ምንድን ነው የማይሳተፉት? አማራጮቻቸውን አቅርበው መንግስትን የሚተቹ ከሆነ ዝም ብለው በመገናኛ ብዙኃን በወፈር ዘመት አካሄድ ከሚቃወሙ እንዲህ አይነት ትልቅ መድረኮች የተጠቀሙ ያላቸውን አማራጭ ቢያቀርቡ አይሻልም ወይ? ይሄማ ለመንግስት ክፍተት መፍጠር ወይም ደግሞ ለመንግስት እውቅና መስጠት አይሆንም ወይ? ስለዚህ እኔ እንዲህ አይነት መድረኮችን አለመሳተፍ ራሳቸው እንደ ሽንፈት ተቀብለውት እንደሄዱ ነው የሚታየኝና ለህዝብና ለመንግስትም ያላቸውን ንቀት ለአገርም ያላቸውን ንቀት ነው የሚያሳየው። ሀሎ ቪኦኤ አማርኛ ድምጽ ሬዲዮ አገልግሎት፣ በመጀመሪያ የከበረ ሰላምታ ይድረሳችሁ ለሁላችሁም አዘጋጆች። መቀጠል አስተያየት ልሰጥበት የፈለኩ አንድ ነገር አለ። ይሁና በወደ ሎንደን ሆነው አንድ ዶክተር የኦሮምኛ ቋንቋ ተቆርቋሪ፣ ቋንቋው ማለት ኦሮምኛ ፌዴራል ቋንቋ እንዲሆን ፊርማዎች በማሰባሰብ ላይ ይገኛሉ። በእኔ በኩል ኦሮምኛ የፌዴራል ቋንቋ ሊሆን አይችልም። ለምን ብትሉ ኢትዮጵያ የራሷ የሆነ ፊደል እና ቁጥር እያላት ኢትዮጵያዊ ያልሆነ ፊደል በቁልውጥ በመጠቀማቸው ፈጽሞ የሚሆን አይደለም። ነገር ግን በሙያው የተማሩ ሰዎች አፈላልጋችሁ የሚሆንበትና የማይሆንበት በበቂ ምክንያት መልስ ብታሰጡን እጅግ ደስተኛ ነኝ። ተከታያችሁ ገብሬኔ ከቴክሳስ ዳላስ። ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ተዘዋዋሪው ወይም በነጻ የምትደውሉበት የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ነው የኢሜይል አድራሻችን። ጻፉልን አሁን እዚህ ግድም ትንሽ ዘና ምንልበት የምሽቱ ምርጥ ሙዚቃ የሚሰማበት ክፍለ ጊዜ ነው። ንጉሱ ታምሬ አቀናበሪያችን ነው የመረጠልን። እንስማለት እስቲ ግብዣው

ገብታ አይተኙ ነገር የለው ጠብታ እንዳሻኛል አያዟዙረኝ እንዲህ አርጓለል ፍቅሯ ያሰረ አወይ ፍቅር ወር ደሞ ጀመረ አይኗ በሰረቀው ልቤን የንጉሡ ግብዣ ደንቅ ነበር። መልካሙ ተበጀ አይኗ በሰረቀው እናመሰግናለን ንጉሡ። አሁን የሰዓቱን ዋና ዋና የዓለም ዜና ርዕሰ አንቀጾች ርዕሰ ዜናዎቹን አሉላ ያሰማናል። ረሃብን ለመቀነስ በዓለም ዙሪያ የተደረጉ ጥረቶች መሻሻል ቢያሳዩም ከ117 ሀገሮች በ52 አሁንም ችግር እንዳለ ተመለከተ። ዓለም አቀፉ የምግብ ፖሊሲ ጥናት ማዕከል ዛሬ ይፋ ባደረገው ሪፖርት መሰረት ማዕከላዊ አፍሪካ ሪፐብሊክ፣ ቻድ እና ዛምቢያ ዘንድሮም ከፍተኛ ረሃብ ይታይባቸዋል። ኡጋንዳ በደቡብ ሱዳኑ የእርስ በርስ ጦርነት ከፕሬዚዳንት ሳልቫኪር ኃይሎች ጎን የተሰለፉትን ወታደሮቿን የምታስወጣ መሆኗን አመለከተች። ቁጥሩ ሁለት ሺህ የሚጠጋውን ሰራዊቷን ከዚያች አገር የማውጣቱ እርምጃ ዛሬ መጀመሩን የኡጋንዳ ጦር ሰራዊት ሲያስታውቅ፣ የኡጋንዳ ጦር ኃይሎች ዋና አዛዥ ጀኔራል ካቱምባ ዋማላ በበኩላቸው ካምፓላ ላይ በሰጡት ቃል በመጪው የህዳር ወር መጀመሪያ ሳምንት ጦራቸው ተጠናቀው ከዚያች አገር እንደሚወጣ ተናግረዋል። ከትላንት በስቲያ ቅዳሜ በአንካራ በደረሰውና ዘጠና ሰባት ሰዎች የተገደሉበትን የአጥፍቶ ጠፊ ቦምብ ጥቃት ፈጻሚዎች ለማወቅ መርማሪዎች የያዙት ጥረት በቀጠለበት ዋናው ተጠርጣሪ እስላማዊ ጽንፈኛ ቡድን አይሲል መሆኑን የቱርኩ ጠቅላይ ሚኒስትር አመለከቱ። የፕሪንስተን ዩኒቨርሲቲው አንገስ ዴተን የ2015ቱ በምጣኔ ሀብት የኖቤል ተሸላሚ ሆኑ። የስዊድኑ የሮያል ሳይንስ አካዳሚ ፕሮፌሰር ዴተን ለሽልማቱ የበቁት የግለሰቦች ምርጫዎች ከውጤቶቻቸው ያለውን ቁርኝት አስመልክቶ ባካሄዱት ዝርዝር ጥናት መሆኑን አመልክቶ ሌሎች ሶስት ጥያቄዎችን መልሰዋል ብለዋል። አድማጮች ርዕሰ ወሬዎቹ ነኙ ነበሩ። አመሰግናለሁ አሉላ ለአርዕስተ ዜናው። አሁን ከምሽቱ ሶስት ሰዓት ከሰላሳ አንድ ደቂቃ ነው አዲስ አበባ ላይ፣ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከሰላሳ አንድ ደቂቃ ሆኗል። ሰኞ ጥቅምት አንድ ሁለት ሺህ ስምንት ዓመተ ምህረት ከአሜሪካ ድምፅ ራዲዮ ጣቢያ በአስራ ዘጠኝ በሀያ ሁለት እና በሀያ አምስት ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅት ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናመሽታችሁልኛል። የተከበራችሁ አድማጮቼ ኢትዮጵያውያን በአትሌቲክሱም በእግር ኳሱም ድል የተቀዳጁባቸውን ዜናዎች ይዘናል። ሰለሞን ክፍሌ ከዋሽንግተን ገዛኸኝ ጽዮን መስቀል ከአዲስ አበባ እናስተናግዳለን። አብራችሁን ቆዩ። በሳምንቱ ማብቂያ በዓለም የተለያዩ ከተሞች በተካሄዱ የሩጫ ውድድሮች የኢትዮጵያ አትሌቶች አስመስጋኝ ውጤቶችን አስመዝግበዋል። ትሬንቶ፣ ኢጣሊያ ትናንት በተካሄደው 69ኛው የጂሮ አልሳስ ውድድር ሙክታር ኢድሪስ አስሩን ኪሎ ሜትር በ28 ደቂቃ ከ48 ሴኮንድ በአንደኝነት አጠናቋል። ሻምፒዮንነቱንም በተሳካ ሁኔታ ተከላክሏል። በዓለም ሀገር አቋራጭ የነሐስ ሜዳሊያ ተሸላሚው ሙክታር ባለፈው ዓመት ያስመዘገበውን ፈጣን ጊዜ ትላንት በስድስት ሴኮንድ አሻሽሏል። በዚህ ከባድ ፉክክር በ2009 በ1500 ሻምፒዮኑ የባህሬኑ ዩሴፍ ሰዓድ ካሜል በዓለም ማራቶን የነሐስ ሜዳሊያ ተሸላሚው ዩጋንዳዊው ሶሎሞን ሙታይ በ2008 ኦሊምፒክ በ5000 የብር ሜዳሊያ ተሸላሚው ኬንያዊው ኤድዊን ሶይ እና በ2012 ኦሊምፒክ በአምስት ሺህ የብር ሜዳሊያ ያገኘው ኬንያዊው ቶማስ ሎንጎ ሲዋ ይገኙበታል። በትሬንቶ በተከታታይ ለሁለተኛ ጊዜ ማሸነፍ ያስደስታል። ጥሩ ውድድር ነበር። በቤጂንጉ የዓለም አትሌቲክስ ሻምፒዮና በ10 ሺህ በዐሥረኝነት መፈጸሜ ግን ቅር አሰኝቶኛል ብሏል ሙክታር ኢድሪስ ለጋዜጠኞች ሲናገር። ትላንት እዚህ በዩናይትድ ስቴትስም የቺካጎ ማራቶን ተካሂዷል። የሴቶቹን ኬንያዊቷ ፍሎረንስ ኪፕላጋት በሦስት ዓመት ለሁለተኛ ጊዜ አሸንፋበታለች። ጊዜዋም 2:23:33 ሆኗል። ኢትዮጵያውያቱ ይበርቃል መለሰና ብርሃኔ ዲባባ ሁለተኛና ሦስተኛ በመሆን ተሸልመዋል። የወንዶቹንም የሚያሸንፈው ኬንያዊ ነው። ዲክሰን ቹምባ ይባላል። 2:09:25 ገብቷል። በሁለተኝነት እና በሦስተኝነት ተከታትለው የገቡትም የኬንያ አትሌቶች ናቸው። ሳሚ ኪትዋራና ሳሚ እንዱጉ ይባላሉ። በበርሊኑ የዓለም 10 ኪሎ ሜትር ሩጫ ውድድር ደግሞ ግላዲስ ቼሽሬ 30 ደቂቃ ከ41 ሴኮንድ በማጠናቀቅ በርቀቱ ዘጠነኛዋ ፈጣን ሯጭ ሆናለች። ሁለተኛ የወጣችውም ኬንያዊት ናት። አሊስ ናኦኑና ትባላለች። ሱቱሜ አሰፋ ከበደ ከኢትዮጵያ ሦስተኛ ሆናለች። በወንዶቹ የዓለም ወጣቶች ሻምፒዮኑ ዩጋንዳዊው ጆሹዋ ቼፕቴጌ አንደኛ ወጥቷል። 27 ደቂቃ ከ50 ሴኮንድ የገባበት ጊዜም የዩጋንዳን ብሔራዊ ሬኮርድ ሰብሯል። ኬንያዊው ፊሌሞን ቼቦይ ሁለተኛ፣ ኢትዮጵያዊው አባይነህ ደጉ ሦስተኛ። በመጨረሻም የትላንቱን አይድንሆቨን ማራቶን ኬንያውያን ያሸነፉበት መሆኑን እናገኛለን። ከሁለት ዓመታት በፊት ማለትም በ2013ና 14 ኢትዮጵያውያኑ የማነጸጋይና ጥላሁን ረጋሳ የበላይነት አሳይተው እንደነበር አይዘነጋም። ትላንትና ግን ኬንያዊው ስቴፈን ቼቦጉድ ሁለት ሰዓት አምስት ደቂቃ ከሀምሳ ሁለት ገብቶ በአንደኝነት ተሸልሞበታል። አትሌቲክሱን በዚሁ ላብቃ። በእግር ኳስ በአገር ውስጥና በውጭ ስለ ተካሄዱ ግጥሚያዎች የአዲስ አበባው ገዛኸኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ያሳለፍነው ሳምንት አብዛኛዎቹ የእግር ኳስ ጨዋታዎች በአህጉራዊና በአለም ዋንጫ ማጣሪያ ላይ እያተኮሩ ነበሩ። አፍሪካ አህጉር የተካሄዱት ለሁለት ሺ አስራ ስምንት የሩሲያ ዓለም ዋንጫ የቅድመ ማጣሪያ በየአራት ቀን ልዩነት ተከናውነዋል። ባለፈው ሐሙስ ከሳኦቶሜና ፕሪንሲፔ አቻው ጋር ቅድመ ማጣሪያውን ከሜዳው ውጪ የተጫወተው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አንድ ለባዶ ተሸንፎ ነበር ከአራት ቀናት በኋላ በመልሱ ማለት ነው። የቅድሚያ ማጣሪያ መልስ ጨዋታ በአዲስ አበባ አድርገው የኢትዮጵያ ብሔራዊ ቡድን በሶስት ለባዶ አወራርዶ በአጠቃላይ ውጤት ሶስት ለአንድ ወደ ቀጣይ ማጣሪያ አልፏል። በዳዊት ፍቃዱ ደቂቃ ባልሞላ ጊዜ አንድ ግብ ያሳረፈው የኢትዮጵያ ብሔራዊ ቡድን ተረፍት መልስም በአርባ ሰባተኛው ደቂቃ ጋቶ ቺፓኖ በፍጹም ቅጣት እንዲሁም በስልሳ ሰባተኛው ደቂቃ ራምቼሎ ሁለት አክለው ዋሊያዎቹ ግብ ሳይቆጠርባቸው ሶስት ለባዶ ረጥተዋል። ቀጣዩ የኢትዮጵያ ብሔራዊ ቡድን ተጋጣሚ ኮንጎ ብራዛቪል ቡድን ጠንካራ ብቃት ያለው ሲሆን የኮንጎና የኢትዮጵያ ብሔራዊ ቡድኖች የደርሶ መልስ ማጣሪያ ከአንድ ወር በኋላ ሊካሄድ መርሃ ግብ ወጥቶለታል። በሌሎች የአፍሪካ ቦች ከተደረጉት ማጣሪያዎች መካከልም የኬንያ ብሔራዊ ቡድን በሜዳው ከሞሪሸስ ጋር ያለ ግብ ተለያይተዋል። ሆኖም የኬንያ ቡድን ከአራት ቀን በፊት ሞሪሸስን በሜዳው አምስት ለሁለት ረትቶ ስለነበር በአምስት ለሁለት አጠቃላይ ውጤት የኬንያ ቡድን ለቀጣይ ማጣሪያ አልፏል። የታንዛኒያ ቡድንም ትናንት በሀገሩ ላይ ማላዊን አስተናግዶ ሁለት ለባዶ በመርታት በአጠቃላይ ውጤት ሁለት ለአንድ ለቀጣይ ማጣሪያ አልፏል። ሌላው የእግር ኳስ ዜና በደሴቲቷ ሀገር ፓፓ ጊኒ ለምታዘጋጀው ለሀያ አመት በታች የዓለም ሴቶች እግር ኳስ ዋንጫ የኢትዮጵያ ቡድን ሞገደጉ የቡርኪናፋሷቸውን ሁለት ለባዶ አሸንፎ ዛሬ ማምሻውን ወደ አዲስ አበባ ይገባል ተብሎ ይጠበቃል። ያልተጠበቀ ውጤት ያስመዘገበው የኢትዮጵያ ከሀያ አመት በታች ሴቶች ቡድን ቀደም ሲልም የካሜሮናቸውን ደርሶ መልስ አሸንፎ ነው ለሁለተኛው ማጣሪያ የደረሰው። ከረፍት በፊትና ከረፍት መልስ ሁለቱንም ጎል በቡርኪና ፋሶ ቡድን ላይ ያገባችው ሎዛ አበራ ናት። የዚህችም አጥቂ ብቃቷ እየጨመረ ነው። ባለፈው ካሜሩንን ሲያሸንፉ የሎዛ አበራ ድርሻ እጅግ እጅግ የላቀ ነበር። ቡድኑ ወደ ቡርኪና ፋሶ ከመሄዱ በፊት ሎዛ የሚከተለው ተናግራ ነበር። ሁላችንም ባለን የምንችለውን አድርገን መስዋዕት መክፈል ያለብንን ከፍለን ቀጣዩን ጨዋታ እነሱን አሸንፈን ወደ ቀጣዩ ዞር ማለፍ እንፈልጋለን። የሚከፈለውን ዋጋ ከፍለን ወደ እሱ መሱ ጨዋታ አሸንፈን ወደ ቀጣዩ ዞር እናልፋለን ብዬ ነው የማስበው። ጎል እንደምታስቆጥርም አልጠራጠርም ብላ ነበር ሎዛ። ጎል አገባለሁ። ይህን ያህል ነው የመናገር አልችልም ግን ጎል አገባለሁ። ሎዛ የተናገረችውም በተግባራት መስክራ ቡድኑን ለድል አብቅታለች። ከሀገር ውጪ ሁለት ለባዶ ያሸነፈው የኢትዮጵያ ወጣት ሴቶች እግር ኳስ ቡድን አዲስ አበባ ላይ ወደፊት ማለት በሚያደርገው የመልስ ማጣሪያ አሸንፎ ወደ ቀጣይ ማጣሪያ እንደሚሸጋገር የቤት ስራውን ኦጋዱጉ ላይ አስቀድሞ የጨረሰ ይመስላል። አፍሪካ ወደ ሌሎች የተወሰኑ የአህጉራት ማጣሪያዎች ጨዋታ ስንሸጋገር በላቲን አሜሪካ በእግር ኳስ ግዙፍ ስም ያላቸው የብራዚልና አርጀንቲና መሸነፍ ብዙዎቹን አስገርሟል። አርጀንቲና ሁለት ለባዶ የተሸነፈው በቺሊ ሲሆን ከአርጀንቲና በኩል ሜሲ በጉዳት አልተሰለፈም። ሰርጂዮ አጉዌሮም ቢሆን ጨዋታው እንደተጀመረ ጉዳት ደርሶበት አቋርጦ ወጥቷል። በብራዚል በኩል ደግሞ ኔይማር በቅጣት አልተሰለፈም። ብራዚል ሁለት ለባዶ ሽንፈት የደረሰበት ኢኳዶር ሲሆን ሽንፈቱን መራራ ያደረገው በሜዳውና በደጋፊው ፊት መሆኑ ነው። ሆኖም ከየምድቡ ሁለት ቡድኖች የሚያልፉበት ማጣሪያ ገና ያልተጠናቀቀ በመሆኑ የሰሞኑ ሽንፈት አርጀንቲና እና ብራዚልን ከዋንጫ ውጪ ሊያደርጋቸው የሚችል ነው ማለት አይደለም። ወዲህ ወደ አውሮፓም ስንመለስ ደግሞ በሁለት ሺህ አስራ ስድስት ፈረንሳይ ለምታዘጋጀው የአውሮፓ ዋንጫ ማጣሪያዎች ሲሄዱ ሰንብተዋል ዛሬም ከምሽቱ ሶስት ሰዓት በኋላ ከአራት ያላነሱ ግጥሚያዎች ይካሄዳሉ። ሁለት ሺ አስራ ስድስቱ የአውሮፓ ዋንጫ ሀያ አራት ቡድኖች ይሳተፋሉ። እስካሁንም የአስራ ስድስት አገር ብሔራዊ ቡድኖች ማለፋቸውን አረጋግጠዋል። ቀሪዎቹ ስምንቱ ደግሞ ወደፊት ይታወቃሉ። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ። በዚሁ የዛሬውን የስፖርት ፕሮግራም እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እንገናኝ እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ። ሰሎሞንና ገዛኸኝን እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች። በቀደመ ፕሮግራማችን ዶክተር ብርሃነ መስቀል አበበ ኦሮምኛ ከአማርኛ ጋር ሁለተኛው የኢትዮጵያ የስራ ቋንቋ ወይም ኦፊሴላዊ ቋንቋ እንዲሆን ፊርማዎችን እያሰባሰቡ መሆናቸውን ያስታውሳል። በሀሳቡ ዙሪያ የተለያዩ አድማጮች አስተያየት ደርሰዋል። አንዳንዶቹም ትንታኔ እንዲሰጥበት ጠይቀዋል ይላል አፍሪካ ነክ ርዕሶች በመንደርደሪያው ይህን መሠረት በማድረግም ኢትዮፒክ አን አፍሪካን ራይቲንግ ሲስተም ኢትስ ሂስትሪ ኤንድ ፕሪንሲፕልስ በሚል በእንግሊዝኛ የተሰየመ ርዕስ የግዕዝ ፊደል ታሪክና መምህር የሚል መጽሐፍ የጻፉትንና በአፍሪቃ ጥናታዊ ታሪክ ምርምር ያደረጉት በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር ዶክተር አየለ በከሬን አነጋግራ አዳነች ፍሳሀዬ ተከታዩን አዘጋጅታለች። እንደ እኔ ግምት ከሆነ እርግጥ፣ በአሁኑ ጊዜ ወደ ኋላ መለስ ብለን የቋንቋ ፖሊሲን ታሪክን መመልከት አለብን ኢትዮጵያ ውስጥ እና በአሁኑ ጊዜ ሁሉም ሕዝብ የራሱን ቋንቋ ለማዳበር ሕገ መንግስቱ ይፈቅድለታል። አፋን ኦሮሞም ሆነ የደቡብ ቋንቋዎችም ሆኑ ጉራጌኛም ሆነ ትግርኛም ሆነ ሁሉም በየክልሉ የራሱን ቋንቋ የማዳበር መብት አለው ተሰጥቶታልም። እና ይሄ በጣም ጥሩ ነው። እና ትልቅ የታሪክ ለውጥ መኖሩ በሀገራችን ያሳያል። በሌላ በኩል ደግሞ ስናይ የኢትዮጵያ ሀገራችን ብዙ የተለያዩ ቋንቋዎች እስከ ሰማንያ ስምንት ቋንቋዎች ያሏት ሀገር ናት። እና እነዚህ ቋንቋዎች ያሉባት ሀገር ውስጥ ምን አይነት የቋንቋ ፖሊሲ መኖር አለበት ብለን ነው እንግዲህ የምንጠይቀው። በዚህም መንፈስ ነው ዶክተር ብርሃነ መስቀል ሀሳባቸውን ያቀረቡት። እና እንደኔ ግምት ከሆነ ሁሉም በየክልሉ የራሱን ቋንቋ ያዳብራል ግን ለምሳሌ አማራውና ኦሮሞው ኦሮሞውና ወላይታው ሊነጋገሩበት ሊግባቡበት የሚችሉበት ደግሞ የስራ ቋንቋ ያስፈልጋል እና ያ የስራ ቋንቋ አማርኛ መሆን አለበት ተብሎ ወይም ደግሞ አማርኛ ቢሆን ይሻላል በሚል መንፈስ አማርኛ ተደርጓል። እና ይሄ አማርኛ እንግዲህ ምንድን ነው መገንዘብ ያለብን፣ በጣም የዳበረ ብዙ የምንጋራው ቋንቋ የአማራ ብቻ ሳይሆን የተለያዩ በኢትዮጵያ ውስጥ የሚገኙ ብሔረሰቦች የሚናገሩት ቋንቋ ድንበር አልፎ የሄደ ቋንቋ እጅግ በጣም በጽሁፍ የዳበረ ቋንቋ ቋንቋም ሆነ ፊደሉ ሀገር በቀል የሆነ ከጥንት ዘውግ አልባ ወይም ደግሞ ጎሳ አልባ ከሆነ ከግዕዝ ቋንቋ ጋር የተሳሰረ በቀላሉ ከሌሎች ቋንቋዎች ቃላትም ሆነ የሰዋሱ ስርዓት ለመውረስ የሚችል ሆኖ የዳበረ ነው። እና ይሄ ስለሆነ በአሁኑ ጊዜ መንግስትም አማርኛ የስራ ቋንቋ ነው ብሎ ሲወስን ይህንን ተረድቶ ነው። ይህንን ታሪክን ተመልክቶ ነው። እና ስለዚህ በእኔ ግምት መሆን ያለበት ምንድን ነው? በአንድ በኩል በቋንቋዎች መካከል የነበረው እኩል ያለመሆን እየተሻረ እየተሸረሸረ በመሄድ ላይ ነው ያለው። በሌላ በኩል ደግሞ ሰማንያ ስምንት ቋንቋዎች ያሉበት ሀገር የስራ ቋንቋ ያስፈልገዋል እና ያ የስራ ቋንቋ አሁን እንደገለጽኩት አማርኛ ቢሆን ነው የሚሻለው። እዛ ላይ እንግዲህ ዶክተር አየል አብረው እንዲመልሱት፣ ዶክተር ብርሃነ መስቀል ያሉት ኦሮምኛ አማርኛን መተካት አለበት ሳይሆን ከአማርኛ እኩል የሀገሪቱ የስራ ቋንቋ መሆን አለበት ነው። እንግዲህ ገብቶኛል። ግን ምንድን ነው ችግሩ እዛ ላይ? ለምንድን ነው አንዱን ብቻ የምንመርጠው? ለምን ወላይታ አይሆንም? እርግጥ በጣም ብዙ ሰዎች ኦሮምኛ ይናገራሉ። አፋን ኦሮሞን ይናገራሉ። ምንም ጥያቄ የለውም። ግን አሁን ለምሳሌ ከዘጠና ሁለት ከአስራ ዘጠኝ መቶ ዘጠና ሁለት እንደ ኤውሮፓያን አቆጣጠር ጀምሮ ነው ይሄ ቁቤ የሚባለው የላቲን ፊደል ለኦሮምኛ እንዲሆን የተደረገው እ በሌላ በኩል ስናይ አማርኛ ፊደል ከአማርኛ ቋንቋ ጋር የተሳሰረው በጣም ረጅም ዘመን አለው። ብዙዎቹ ኢትዮጵያ ውስጥ ያሉት የተለያዩ ቋንቋ የሚናገሩ ሰዎች አማርኛ በቀላሉ ሊገባቸው ይችላል። በሀይል የተለያየ ወይም ደግሞ አንድ አማርኛ ሆኖ በውስጡ በጣም ብዙ ልዩነት የለውም ደረጃ ወጥቶለታል። በደረጃ ወጥቶለት ብዙ ጊዜ በስራ ላይ ውሏል። ሰው በቀላሉ ሊግባባበት ይችላል። ከሌሎቹም ቋንቋዎች ወርሶ ቃላትም ሆነ የሰዋሱ ስርዓት ወርሶ ሊሰፋ ይችላል። በዚህ መንፈስ ነው እና እኔ እንግዲህ አሁን ችግር የሆነብኝ ምንድን ነው እርግጥ መጀመሪያ ሳስበው ኦሮምኛ ኦፊሻል ቋንቋ ከተባለ አንድ ብቻ ሳይሆን ሁለት ብቻ ሳይሆን ሀገር ውስጥ ያሉት ቋንቋዎች በእንግዲህ ወይ በህዝብ ብዛት ሊሆን ይችላል። በዛ መሰረት ያሉትን ዋና ዋናዎቹን በሙሉ እናርግ ማለት ይቻላል፣ ልክ ደቡብ አፍሪካ እንዳደረገችው። ግን ዞሮ ዞሮ ምንድን ነው ቋንቋ ጥቅሙ ወደዛ ከመሄዳችን በፊት አሁን ደቡብ አፍሪቃ እንዳደረገችው አሉ። ደቡብ አፍሪቃ ምንድን ነው ያደረገችው? በጣም ጥሩ። ደቡብ አፍሪቃ ያደረገችው ምንድን ነው? በሀገሪቷ ውስጥ ያሉትን ዋና ዘጠኝ ቋንቋዎች ሁሉንም አንድ ላይ ኦፊሻል ቋንቋ ብላ በህገ መንግስቱ ላይ ያስቀምጣለች። እና ደቡብ አፍሪካ ያደረገችው እንደዛ ነው። ግን ዞሮ ዞሮ በመጨረሻ የሆነው ምንድን ነው? እያንዳንዳቸው የራሳቸውን ቋንቋ ሊያዳብሩ ይችላሉ፣ በጽሁፍ ሊያሰፍሩ ይችላሉ። በሌላ በኩል ደግሞ ምንድን ነው የሆነው? ደቡብ አፍሪካ ውስጥ እንግሊዘኛ ከሁሉም የበለጠ የሁሉም የተለያዩ ጎሳዎች ወይም ደግሞ የተለያዩ ኤትኒክ ቡድኖች ሊጠቀሙበት የሚችለው ቋንቋ እንግሊዘኛ እንግሊዘኛ በሰፊው ተስፋፋ ተስፋፋ እና ብዙዎቹ የደቡብ አፍሪካ ተወላጆች ከራሳቸው ከእናታቸው ቋንቋ ተጨማሪ እንግሊዘኛ ይናገራሉ እና እንግሊዘኛ ከአንደኛው ነው እንግዲህ ከዘጠኙ። ግን ሆኖም እሱ ሊዳብር ቻለ እና አገራችንም እንግዲህ አንደኛው ሞዴል ላንጎጅ ፖሊሲው እንደገና ይሻሻል ወይም ደግሞ ይስፋፋ ካለን የደቡብ አፍሪካን ልንከተል እንችላለን። ደቡብ አፍሪካ ብቻ ሳይሆን በነገራችን ላይ ስዊዘርላንድም አለች፣ ሶስት አራት ቋንቋ በአንድ ጊዜ የምትጠቀም ሀገር። በሌላ በኩል ደግሞ እንደነ ታንዛኒያ አይነት ሀገር የወሰድን እንደሆነ ታንዛኒያ የስራ ቋንቋ ኦፊሻል ቋንቋን ኪስዋሂል ያደርጋለች ግን በታንዛኒያ አሁን ለምሳሌ መቶ ሀያ የተለያዩ ቋንቋዎች ያሉበት ሀገር ነው። ግን እነሱ ምንድነው ያደረጉት? ለሁላችንም መግባቢያ እነዛ መቶ ሀያዎቹ ሊግባቡ የሚችሉበት ሊጋሩ የሚችሉበት ቋንቋ ኪስዋሂሊ ነው ብለው ተስማምተው ፈጥረው ያው በእድገት ጎዳና ላይ እየተሰማሩ ነው ማለት ነው የቋንቋ ችግራቸውን ፈተው ወደ ኢትዮጵያ ከተመለስን አንድ አድማጭ ለምሳሌ ኦሮምኛ የስራ ቋንቋ ወይ ደግሞ ኦፊሴላዊ ቋንቋ ይሁን ኢትዮጵያ ውስጥ ከተባለ እኛ እንግዲህ የላቲን ልንማር ነው ማለት ነው ወይ ሳብለን ልንማር ነው ወይ የሚል ጥያቄ ማንስቶ ነበረ። እና እንደሚታወቀው አሁን ኦሮምኛ በላቲን ነው የሚጻፈው እና በዚህ ላይስ ምን አመለካከት አለው? በጣም ጥሩ ጥያቄ ነው ያመጣችሁ። እና ዶክተር ብርሃነ መስቀልንም ሳዳምጣቸው የፊደልን እና ቋንቋን አንዳንድ ጊዜ እያምታቱ የተናገሩበታል። እንደውም ምንድነው አማርኛ አንድ ቦታ ላይ ከግብጽ የመጣ ነው የሚሉት አለ ከብራይስ ከደቡብ አረቢያ የሚሉት አለ። እና ዋናው ቁም ነገር ምንድን ነው? ቁቤ ለአፋን ኦሮሞ እንዲሆን የተደረገው እንደ አውሮፓውያን አቆጣጠር በአስራ ዘጠኝ መቶ ዘጠና ሁለት ዓመተ ምህረት ነው። አሁን በቅርብ ማለት ነው። አማርኛ አትሊስት በመንግስት ደረጃ በጽሁፍ እንዲዳብር፣ ለመንግስት አዋጆች ጥቅም እንዲውል የተደረገው ካፄ ቴዎድሮስ ዘመን ጀምሮ ነው። ሌላው ምንድን ነው፣ ፊደሉ የተወረሰው ከግዕዝ ነው። ግዕዝ ደግሞ የኢትዮጵያ ሀገር በቀል ጥንታዊ ጎሳ ተኮር ያልሆነ ትልቅ ቋንቋ ነው። የጥንት ቋንቋ ነው። ከዛ ነው የተወረሰው ይሄ ፊደሉ እና አማርኛ ብቻ ሳይሆን ትግርኛም ወርሶታል፣ ትግረም ወርሶታል፣ ጉራጌ ቋንቋ ወርሶታል። እና እንደኔ ግምት ከሆነ አገር በቀል የሆነው ይሄ ፊደል በዚህ በፊደል እንግዲህ እንደምታውቂው አንችም እኔም ብዙ ጥናት አድርጌበታለሁ። ዶክተሬትንም ያገኘሁት በሱ ነው እና በጣም ጥልቅ የሆነ ሳይንቲፊክ የሆነ እና ደግሞ እንደ ፈረንጆቹ እንደ ላቲኑ አልፋቤት ሳይሆን ሲላቢክ የሆነ ለድምፅ ነው የተቀረጹት ፊደሎቹ። እና በዛ በዛ ከሄድን በጣም የዳበረ፣ በጣም የተስፋፋ፣ በጣም ሳይንቲፊክ የሆነ ስለሆነ በሀገራችን ያሉትን ቋንቋዎች ሁሉ ፊደሉ ሊያገለግል የሚችል ነው እና እንደኔ ግምት ምንድን ነው ትልቁ ስህተት የተደረገው የኦሮምኛ ያ ቋንቋ ይህንን ፊደል መጠቀም ሲገባው ወይም ደግሞ መጠቀም ሲችል ወደ ላቲን መሮጡ ወደ ላቲን መሄዱ ትልቅ ችግር ፈጥሯል። ምንድን ነው የሚሉት እንግዲህ ኦሮምኛ በላቲን የሆነበት ምክንያት በላቲን ለመጻፍ ይቀላል፣ በግዕዝ ከሚሆን በላቲን ይቀላል ነው የሚሉት እንግዲህ አንዳንዶቹ ሲናገሩ። በላቲን አይቀልም። እኔ በቅርብ በሰኔ ውስጥ ኢትዮጵያ፣ አዲስ አበባ ዩኒቨርሲቲ ትልቅ የቋንቋ ስለ ፊደል እና ስለ ቋንቋ ትልቅ ጉባኤ ተካሄዶ ነበረ እና እዛ በጣም የተለያዩ የታወቁ ዶክተር ባየን ጨምሮ ትልልቅ ስነ ቋንቋ ምሁሮች ነበሩ እና እነሱ በሙሉ የሚያቀርቡት ምንድን ነው የቁቤ ወይም ደግሞ ይሄ የላቲኖ ፊደል ለኦሮምኛ መሆኑ የፖለቲካ ውሳኔ ነው። የስነ ቋንቋ ጥናት ተደርጎበት የተደረገ ውሳኔ አይደለም፣ የፖለቲካ ውሳኔ ነው እና ፊደሉ አፋን ኦሮሞንም ሊያገለግል ይችላል። ሁሉንም እዛ ኢትዮጵያ ውስጥ ያሉትን ቋንቋዎች ሊያገለግል ይችላል። እርግጥ አንዳንድ ጉድለት አለበት፣ ጉድለቶቹም ከዚህ በፊት ተነስተዋል። ሆኖም ግን ይሄ ፊደል ሳይንቲፊክ ነው። ሌላው እኮ ምንድን ነው፣ አሁን ለምሳሌ አንድ መጽሐፍ በአማርኛ ሲጻፍ ፊደሉ፣ አንድ መጽሐፍ የሚወጣው በአፋን ኦሮሞ ሲጻፍ ስምንት ቮሊዩም ነው የሚሆነው። ለምሳሌ ስም ድሮ በቀለ ሲባል በቀለ ሶስት ፊደል ነው የሚወስደው ወይም ሶስት ሆሄ ነው የሚወስደው። በኦሮምኛ ሲጻፍ እስከ ሰባት እስከ ስምንት ሆሄ ያስፈልገዋል። አድማጮች፣ አፍሪካ ነክ ርዕሶች የጀመረው ውይይት አልተቋጨም። በሚቀጥለው ሳምንት ፕሮግራማችን ሁለተኛውን አዳነች ይዛ ትመለሳለች። አሁን ሳምንታዊው ቅንብር ጤና ሳምንታዊ ጤና ዝግጅታችን ተሰናድቶ ቀርቧል። አዘጋጅና አቅራቢው ሰለሞን አባተ። አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች በድጋሚ እንደምናመሻችሁ ልበል። ከጤና ዝግጅት በዛሬው የጤና ዝግጅት ደግሞ ብቻዬን አደለሁኝም። ባልደረባ መስታወት አራጋውም አብራኛለች። መስታወት ሰሞኑን በአንድ የጸረ ካንሰር እንቅስቃሴ ላይ ነበረች። በዚህ በዋሽንግተን ዲሲ አካባቢ በተካሄደ። መስታወት እንደምናመሸች። በድጋሚ በአድማጮቻችን ስም እንደምናመሸ ሰለሞን። በዋሽንግተን ዲሲ፣ በሜሪላንድ እና በቨርጂኒያ አካባቢ ነው በዛ አካባቢ ነው የተካሄደው። እና ምንድን ነበር የሚመስለው ያ ዝግጅት? ለምንድን ነው በእነማን ነው የተዘጋጀው? የተዘጋጀው በአልፋ የካንሰር የጡት ካንሰር እንቅስቃሴ ላይ በሚያደርጉ ድርጅት ነው። ይሄ ድርጅት በ በኤርትራውያንና በኢትዮጵያውያን ላይ የተቀናጀ ዝግጅት ነው። ይህንን ዝግጅት ይህንን የሩጫ ፕሮግራም ሲያዘጋጁ ይሄ የመጀመሪያ ጊዜያቸው አይደለም፣ ሶስተኛ ጊዜያቸው ነው። ይህንን ሩጫ በማካሄድና ወጣቶችንም የዕድሜ ባለጸጎችንም በማሳተፍ የገቢ ማሰባሰቢያ ያካሂዳሉ። ይሄ የገቢ ማሰባሰቢያ ደግሞ በኢትዮጵያና ና በኤርትራ ለሚገኙ የጡት ካንሰር ህሙማን የገንዘብ እርዳታ ለሆስፒታሎቹ የሚሆን ሰዎቹ ወይም ለህሙማኑ እንዲደርስ ይደረጋል። የዘንድሮው እንደጠየኩኝና እንደተረዳሁት የዘንድሮ ገቢ የሚካሄደው ደግሞ በዚሁ ሀገር ለሚኖሩ ኢትዮጵያውያንና ኤርትራውያን በጡት ካንሰር ህመምተኛ ለሆኑት ነው። ለነሱም ኢንሹራንስ ስለሚሸፍነው የሕክምና ወጪያቸውን የሚደረገው ምንድን ነው በሕክምና ጊዜ ልጆችን ልጆች ያሏቸው ከሆኑ ልጆቻቸውን ለመያዝ ወይም ለዴኬር ነው እንግዲህ በእንግሊዝኛ የሚባለው፣ ለመንከባከብ፣ ለመጠበቅ፣ ለመሸፈን ያንን ለመሸፈኛ፣ ለምግብና ለተለያዩ እንደዚህ አነሳነስ ላሉ ነው ወጪዎቻቸው ለመዋለ ህጻናቱ ማለት ነው። እሺ አመሰግናለሁኝ። መስታወት፣ እንግዲህ ዘርዘር ያለውን ዝግጅት ዘገባሽን በሌላ ዝግጅት እንጠብቃለን እንግዲህ ያነጋገርሻቸውንም ሰዎች በቦታውም ተገኝተች ስለነበረ የተሳታፊዎቹንም አስተያየት ይዘሽ ትመለሻለች። መለሳለሁ። አመሰግናለሁኝ። አሁን ወደ ሌላ የእለቱ አብይ ታሪክ ልመለስ። ከትናንት በስቲያ ቅዳሜ የዓለም የአእምሮ ጤና ቀን ሆኖ ታስቦ ውሏል። ዕለቱን አስመልክቶም የዓለም የጤና ድርጅት ባወጣው መግለጫ ሀገሮች የአእምሮ ጤና ችግር ያለባቸውን ዜጎቻቸውን ሰብአዊ መብቶች እንዲያከብሩ፣ ሰብአዊ ክብራቸውንም እንዲያስጠብቁ አሳስቧል። በጤና ድርጅቱ መግለጫ መሰረት ብዙዎቹ የአእምሮ ጤና ታዋቂዎች ለማግለልና ለማሸማቀቅ፣ ለመብቶች ረገጣና ለጉስቁልና፣ እንዲሁም ለበዙ እንግልቶች ተጋልጠዋል። እንዲህ አይነት ችግር ውስጥ ያሉ ሰዎች ቁጥር ሰዎች ሚሊዮኖች የሚቆጠር ነው ብሏል። የዓለሙ የጤና ድርጅት በዓለም ዙሪያ ከዓለም የህሙማን ብዛት አስራ ሶስት ከመቶ የሚሆኑት የአእምሮ ጤና እክል ያለባቸው ሲሆኑ በጤና መታወቅ ምክንያት ከሚደርሰው የአካል ጉድለት አንድ ሶስተኛው የሚደርሰው በአእምሮ ጤና መጓደል ሳቢያ እንደሆነም ደብሊው ኤች ኦ ተናግሯል። ባለፉት ተከታታይ አመታት ውስጥ የአእምሮ ጤናን አያያዝና የህሙማኑን ሁኔታ ዩናይትድ ስቴትስ እንግሊዝና ኢትዮጵያ ውስጥ ሲያጠና መቆየቱን የዓለሙ የጤና ድርጅት አመልክቷል። የአእምሮ ጤና ችግር ያለባቸው ከአጠቃላዩ ሕዝብ አማካይ የዕድሜ ጣሪያ በአስርና በሃያ ዓመት ቀድመው እንደሚሞቱ የጥናቱ ውጤት እንደሚያሳይ ገልጿል። የአእምሮ ጤና ችግር ያለባቸው ሰዎች ብዙ ጊዜ ችላ ተብለውና ተገፍተው እንደሚኖሩ በዓለም የጤና ድርጅት የአእምሮ ጤና አስተባባሪ ሚሼል ፋንክ ተናግረዋል። የሚያገኟቸው አገልግሎቶች በቂ ያለመሆናቸውን፣ አያያዛቸውም ጭካኔ የተመላበት መሆኑን የጠቆሙት ፋንክ ሰብአዊ መብቶቻቸውንና ሰብአዊ ክብራቸውን ሙሉ በሙሉ መገፈፋቸውን በመጥቀስ ይከሳሉ። እንዲያገግሙም የሚያስችሉ ስራዎች መከናወን እንደነበረባቸው ያሳስባሉ። What we see instead is that people... እያየን ያለነው ይልቅ በሁሉም ሀገሮች ውስጥ በየሕክምና ተቋማቱ ያሉ የአእምሮ ሕሙማን የሁከትና የአመጻ አድራጎቶች ሲፈጽምባቸው ለወሲባዊ ጥቃት ሲጋለጡ ነው። ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት። እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት። ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ። ለብዙ ዓመታት ካለበለዚያም ለቀር የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ። እንዲህ አይነቱ አያያዝ ታዲያ በዓለም ዙሪያ በማደግ ላይ ባሉም በበለጸጉትም ሀገሮች እንደሚታይ የሚሸል ፋንክ አመልክተዋል። የዘንድሮው የዓለም የአእምሮ ጤና ቀን ለአያያዛቸውና ለክብራቸው ልዩ ትኩረት ሰጥቷል። የዚህ አመት ሞቶ ሰብአዊ ክብር ለአእምሮ እሙማን ነው። ዶክተር መስፍን አርአያ ከሀያ አምስት ዓመታት በላይ ለሆነ ጊዜ በአእምሮ ጤና አማካሪነት መምህርነትና ሐኪምነት ሲሰሩ ቆይተዋል። አሁንም በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል የህክምና ትምህርት ቤት መምህር ናቸው። ስለ ህሙማኑ አጠቃላይ አያያዝ ዶክተር መስፍን እንዲህ ብለዋል። እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ ለተጎዳ ያለው አመለካከት የሃይማኖት ተቋማቸው የሚሰጡት ርኅራኄ የተሞላው ድጋፍ መሆኑን በአንድ በኩል እናይና በሌላ በኩል ግን በተለይ ከአካል ተጎጂዎች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጂዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ በትክክልም ጥናቱን ብቻ ሳይሆን እኛም በየእለቱ ስራ የምናየው ነው። እና፣ የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ላለፉት ሀያ ሶስት አመታት የዓለምን ጤና ቀን ማክበር ጀምረዋል ኦክቶበር አስርን እኛም እዚህ ያለነውም ኦክቶበር አስር ሳምንቱን የግንዛቤ ማጠናከሪያ ሳምንት ለማድረግ የሞከርን ነው። እንደውም ዛሬ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ስር የሚገኙትን የሕክምና ተማሪዎች የሕክምና ባለሙያዎችን ሰብስበን እና በዚህ ዙሪያ የተሰሩ የተሰራ ፊልምም ጨምረን አክተሮቹንም ጨምረን እና የአእምሮ ጤና ክብካቤ ማህበር በኢትዮጵያ የሚባል የአእምሮ ጤና ችግር ያለባቸው ወዳጆች እና ቤተሰቦች ማህበር አለ። ከእነሱ ጋር በመሆን የትምህርት ክፍሉ ዛሬ እንደውም ከሰዓት በኋላው እንደዛ ሲያከብር ነበርና እንዳልከው በየአመቱ የተለያዩ ሞቶዎች አሉ። ለምሳሌ በአንድ ወቅት ያለ አእምሮ ጤና ጤና የለም፣ የሚል ነበር። ትክክል ነው። ይሄ የአንድ አመት ሞቶ ብቻ ሳይሆን የሁልጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው። አቶ ይቅርታ፣ ዶክተር መስፍን አርአያን ከልብ አመሰግናለሁኝ። ስለ ማብራሪያቸው ሰፊ ማብራሪያ ነው የሰጡኝ። እየተሠራ የተከናወነ ስላለውም ስራ በመጪው ሳምንት ዝርዝሩን ተጨማሪውን ይዤ መለሳለሁኝ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶችን በዚሁ ተጠናቀቁ። በስቱዲዮ ፕሮግራሙን ይመራልን ንጉሱ ታምሬ ነው። ቴክኒሺያኑ አልሳንቶስ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ለዛሬ አዳነች ፍስሀዬ ፕሮግራማችንን አዘጋጅታለች። አሉላ ከበደ አስተናግጃለሁ። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። Benya salam Tena The